ሰላም፣ ጤና ይስጥልን። ይህ የዋዜማ ራዲዮ ነው። ለዛሬ ልዩ ዝግጅት ነው ይዘንላችሁ የቀረብ ነው። ዓለም አቀፉን የሰብአዊ መብቶች ቀን በማስመልከት የተሰናዳ ልዩ ጥንቅር ነው። ፕሮግራማችንን በማድመጥ አብራችሁን ቆዩ። ይህም ፕሮግራም ከዋዜማ ራዲዮ ጋር በመተባበር የሚያቀርብላችሁ የኢትዮጵያ ሰብአዊ መብቶች ፕሮጀክት ነው። የኢትዮጵያ ሰብአዊ መብቶች ፕሮጀክት በሀገር ቤት ያሉ የሰብአዊ መብት ድምፆች በመታፈናቸው ምክንያት እነዚህን ድምፆች ለማጉላት በባህር ማዶ የተቋቋመ መንግሥታዊ ያልሆነ የሰብአዊ መብት ድርጅት ነው። ዓለም አቀፍ የሰብዊ መብቶች ቀን በፈረንጆቹ አቆጣጠር ዲሴምበር አስር ቀን ይከበራል በየዓመቱ ይህ ቀን እንደ አውሮፓውያን አቆጣጠር ዓለም አቀፉ የሰብዊ መብት ዴክላራሲዮን የጸደቀበት ሲሆን ዘንድሮ ደግሞ ከዴክላራሲዮኑ ተከትሎ የጸደቁትን የኢኮኖሚ የማኅበራዊና የባህል መብቶችን እንደዚሁም የሲቪክ መብቶችን የሚያረጋግጡትን ሁለቱን የቃል ኪዳን ሰነዶች ሐምሳኛ ዓመት በማሰብ ይከበራል ሁለቱ የቃል ኪዳን ሰነዶች የሰው ልጅን የፖለቲካ፣ የባህል የኢኮኖሚና ማህበራዊ መብቶችን ሰው በመሆን ብቻ ያገኛቸው መሆናቸውን ያረጋገጡ በመሆናቸው ለአንድ ዓመት ታስበው እንደሚቆዩ የተባበሩት መንግስታት ድርጅት አስታውቋል። መብቶቻችን፣ ነፃነቶቻችን፣ ሁል ጊዜም የሚለው መሪ ቃል የዘንድሮ ዓለም አቀፍ የሰብዓዊ መብቶች ቀን መሪ ቃል ነው። ሀገራችን ኢትዮጵያም አብዛኞቹን የሰብዓዊ መብት ሰነዶች የፈረመች ሲሆን ከዚህም አልፎ በሀገር ውስጥ እንደወጡ ሕጎች እንደ አንዱ ተቆጥረው ሊከበሩ እንደሚገባ በሕገ መንግሥቱም ተደንግጓል። ይህ ድንጋጌ በተግባር በተደጋጋሚ በመሸርሸሩ እንደ ሀገር ከምንድታወቅባቸው ጉዳዮች ዋናው ጭቆናም፣ የመብቶች መጣስ፣ የሕገ መንግሥቱ አለመከበር ከሆነ ቆይቷል። እኛ በበኩላችን የዘንድሮን የሰብዓዊ መብት ቀን ሐሳብን በነፃነት መግለጽና መብቶችን መጠቀም የሚያስከፍለውን ዋጋና የሚያመጣቸውን ተከታታይና ተጨማሪ የመብት ጥሰቶች በማውሳትና ጉዳያቸው በፍርድ ቤት በተለያየ ደረጃ ከሚገኙት ብዙ የፖለቲካ እስረኞች መካከል የተወሰኑትን በምሳሌነት በማንሳት ቀኑን ለማሰብ ወደድን። በመግቢያ ላይ እንደተናገርኩት ይህን ፕሮግራም የሚያቀርቡላችሁ ዋዜማ ራዲዮና የኢትዮጵያ ሰብአዊ መብቶች ፕሮጀክት በጋራ ነው። ገዢው ፓርቲ ኢህአዴግ ስልጣን ላይ በቆየባቸው 24 ዓመታት በሙሉ ተደጋግሞ የሚነሳው የፖለቲካ እስረኞች አያያዝ ጉዳይ ከቅርብ ጊዜ ወዲህ ደግሞ በሰፊው ለአደባባይ እየበቃ ይገኛል። አጠቃላይ የእስረኞች አያያዝና ምርመራ የከፋ እንደሆነ ቢታወቅም የፖለቲካ እስረኞች ላይ ግን አያያዙም፣ ድብደባውም፣ እግዱም ይጠብቃል። ምሳሌዎችን እናንሳ። የፖለቲካ ፓርቲ መሪው አንዱ አለማድራጌን መጠየቅ እንደ ዕድለኝነት ይቆጠራል። ምንም እንኳን የተጻፈው ህግ በህግ ጥበቃ ስር ያሉ ሰዎች የመጎብኘት መብታቸው እንዲከበርላቸው ቢደነግግም በተግባር ግን የቃሊቲ ጥበቃዎች ዛሬ ማየት አይቻልም፣ ተመለሱ፣ እሱን መጠየቅ ክልክል ነው፣ የስጋ ዘመድ ናችሁ ወይ፣ ቤተሰብ ናችሁ ወይ፣ ስማችሁ ዝርዝር ላይ የለም የሚሉ ተቆጥረው የማያልቁና አንዳቸውም ያልተጻፉ ግጋትን ይጠቀማሉ። ዕድለኛ ከሆኑ ብቻ በድንገት በር ላይ ባለው ጥበቃ በዕለቱ ባለው ስሜት ላይ የተመረኮዘ ፈቃደኝነት ይገኛል። ይህ በወዳጆች ያለመጎብኘት መብት ጥሰት ሴት የፖለቲካ እስረኞች ላይ ደግሞ የበልጠ የከፋ ነው። ይህ ያልተጻፈ ሕግ፣ ሴት የፖለቲካ እስረኞችን ለማናቸውም እንቅስቃሴያቸው በፖሊስ ክትትል ስር እንዲሆኑ የሚያዘ ሲሆን ይህ ቤተሰብን ለመጎብኘት ከእስር ክፍል ወጥቶ እስከ ቤተሰብ መነጋገሪያ ድረስ በፖሊስ ከበባ መሄድን የማረሚያ ቤት ውስጥ ጸጉር ለመሰራት ወይም ደግሞ ሱቅ መሄድን በፖሊስ አጀባ ማከናወን ድረስ ይሄዳል። ማረሚያ ቤት ውስጥ በሽብር ስለተከሰሱ በተለየ ሁኔታ በአይነ ቁራኛ መታየት አለባቸው ተብለው የሚታዩ ሰዎች ቢኖሩም፣ ሽብር ሳይሆን አመፅ ማነሳሳት ተብለው የተያዙ ወይም የተቃዋሚ ፓርቲ አባላት በመሆናቸው የታሰሩ በዚሁ ምድብ ተካተው ከአይነ ቁራኛ ጥበቃና ከእስር ቤቱ ውስጥ ያለ ሌላ እስር አያመልጡ፣ ማንኛውንም ተግባር ለመፈጸም ጸጉር ለመሰራትም ሆነ ሱቅ ለመሄድ ቀድሞ ማመልከትና አጃቢ ፖሊስ ማግኘት የሚጠበቅባቸው የፖለቲካ እስረኞች፣ ከዚህም በተጨማሪ ከነሱ ጋር ማውራት አመክሮን መከልከልን ስለሚያስከትልና ለሽብርተኛ መላላክ በሚል በተለየ ሁኔታ ጥርስ ስለሚያስነክስባቸው በጣም የተገለሉ እስረኞች ናቸው። ይህ ተወርቶ የማያልቀው የእስር ቤት ውስጥ እስር ቤት ደረጃ ከመድረሱ በፊት የፖለቲካ እስረኞች ረጅም መከራን ያሳልፋሉ። ከሁሉ የሚቀድመው የመጀመሪያው የማዕከላዊ ምርመራ ነው። በነዘላለም ወርቅ አገኘው የክስ መዝገብ በሽብር ተጠርጥረዋል በሚል ታስረው ከሚገኙት ታሳሪዎች በቅርቡ የሰጡትን ቃል ብንወስድ በኢንተርኔት ጸሐፊው ዘላለም ወርቅ አገኘው አርባ ቀናትን ጨለማ ክፍል ውስጥ ለብቻው ታስሮ እንደተመረመረ፣ ለአንድ ወር ያህል ማንንም የቤተሰብ አባል እንዳላየ ተናግሯል። ይህ ሂደት አብዛኛው የፖለቲካ ታሳሪ በማዕከላዊ ምርመራ ወቅት የሚያጋጥመው ሲሆን በቅርቡ ከእስር የተለቀቁት የዞን ዘጠኝ ጦማሪያንና ጸሐፍት እንዲሁም ጋዜጠኞች በማዕከላዊ ምርመራ የደረሰባቸውን ድብደባ እርቀንን ሆኖ መመርመር አካላዊና ስነ ልቦናዊ ጉዳትና ስድቦች በዝርዝር ይፋ ሆኖ ማየታችን ይታወሳል። ይህ የማዕከላዊ ምርመራ ውስጥ ያለ የማሰቃየት ተግባርን በነ ዘላለም ወርቅ አገኘው የክስ መዝገብ ዘጠነኛ ተከሳሽ የሆነው ባህሩ ደጎ ለፍርድ ቤቱ የተከሳሽነት ቃሉን ሰጥቶ ነበረ። ከሰሞኑ ማዕከላዊ ያለው ራቁጤን ተደብድብ ያለሁ፣ በብሔር ላይ የተሰነዘሩ ስድቦችን ተሰድብ ያለሁ፣ ደምስርህን በጥሰን እንገላሃለን ፖሊሱ፣ አቃቢ ህጉ፣ ፍርድ ቤቱ፣ ደህንነቱ ሁሉም የእኛ ነው። ሀያ ዓመት እናስራለን ተብያለሁ። እርቃኔን ተደብድቤያለሁ። በድብደባው በድብደቦ የተነሳ ኩላሊቴን ታምሜ ሽንቴን ማቆጣጠር አቅቶኝ ነበር። የገዛ ሽንቴንም እንድጠጣ ተገደጃለሁ። ከማዕከላዊ ድብደባ ተርፌ እዚህ መቆሜ ለእኔ ተአምር ነው። በማዕከላዊ ምርመራ ቀጥታ የገቡ ሰዎች የሚደርስባቸው ማሰቃየት፣ ብሔርንና ማንነትን የሚነካ ስድብ፣ ከክሳቸው ጋር ያልተያዙ ጥያቄዎችና ማሰቃየቶችን ለወራት የሚቆዩ ሲሆን ሳይከሰሱ ከከፍተኛ ማሰቃየት በኋላ የሚለቀቁ ሲኖሩ ቀድመው ማዕከላዊ ምርመራ ከመግባታቸው በፊትም በከፍተኛ ስቃይ ምርመራ ውስጥ የሚቆዩ ጥቂት አይደሉም። ከአሮማያ ዩኒቨርሲቲ ተማሪ ሆኖ የታሰረው አበበ ርጌሳ ከማዕከላዊ መግባት በፊትም የስቃይ ምርመራ እንዳለ ይመሰክራል። በሩን ከፍቼ ወጣ እንዳልኩኝ አንዱ ደህንነት በቡጢ መታኝ። ወዲያው በራሴ ቀበቶ እጆቼን የፍጥኝ አሰራቸው፣ እግሬንም አሰረኝ። አካባቢውን በደንብ ስቃኝ፣ ስድስት መኮንኖች፣ አስራ ስምንት ፖሊሶች፣ እንደዚሁም ስምንት ደህንነቶች ሲቪል የለበሱ ቆጠርኩ። ይህ ሁሉ እኔን ለመያዝ ነው ብዬ ተገረምኩ። እመቤት የምትባል እህቴን ወንድሜን አትሰሩት በማለቷ ደብድበዋታል። ደጅ ላይ አስረው ትንሽ ካቆዩኝ በኋላ ይደዋወላሉ ይጠቃቅሳሉ። ተሸክመው መሀል ላይ ወዳለው መኪና ውስጥ አስገቡኝ። ለምን አሰሩኝ ራሴ መኪና ውስጥ እገባላቸው ነበር እኮ እያልኩ አስባለሁ። መኪና ውስጥ አስገብተውኝ ትንሽ እንደተጓዝን ደግሞ አይነ ሸፍነው ሌላ መኪና ውስጥ አስገቡኝ። ሁኔታ ሁሉ ድብልቅልቅ ሲልብኝ ይታወቀኛል። የሆነ ቦታ ስንደርስ እኛ እንኳን አንተን እያሉ መኪናውን ይደበድቡብኝ ጀመር። አይኔ ስለተሸፈነ ወዴት እየወሰዱኝ እንደሆነ አላውቅም። እዚያ የሆነ ቦታ ወስደው ሲያወርዱኝ ይታወቀኛል። እዚያ ቦታ ለአምስት ቀናት ያህል አይኔን እየሸፈኑ ደብድበውኛል። ደሞ ከዱላው በላይ ቆሻሻ አስድባቸው አጥንት ይሰብራል እናተ እንዲቱን ምናምን እያሉ ይሳደባሉ። እርስ በርስ የሚያወሩት በትግርኛ ነበር። የተያዝኩለት ማታውን ሲደበድቡኝ ነበር ያደሩት። በድብደባው ምክንያት ኩላሊቴን ታመምኩ። ሽንቴን መቆጣጠር አልቻልኩም ነበር። በዚህ ምክንያት የነበርኩበት ክፍል ውስጥ ጠረኖ ደስ አይልም ነበር። በጣም ስታመመባቸው ጊዜ አይኔን እየሸፈኑ ሐኪም ቤት ሁለቴ ይወስደውኛል፣ ግን ስመለስ ድብደባው አይቋረጥም። ሐኪም ቤቱ የት እንደነበር አላውቅም። አንዴ ሐኪሟን የት ነው ያለሁት ብዬ ስጠይቃት ያመጡን ሰዎች ጠይቃቸው አለችኝ። በዚህ ሁኔታ የማላውቀው ስፍራ ለአምስት ቀናት ስቃይን ካየው በኋላ ግንቦት 22 ቀን 2006 ዓ ም ወደ ሌላ ስፍራ ተወሰድኩ። ለካ አሁን የተወሰድኩበት ቦታ ማዕከላዊ የሚባለው ኖሯል። ይህንንም ሰዎች ናቸው የነገሩኝ። ዘመዶቼ ሞቷል ብለው ነበር የሚያስቡት። ከተያዝኩ ጀምሮ እስከ ሰኔ 2 ቀን 2006 ዓ.ም የት እንዳለሁ የሚያውቅ አልነበረም። አንድ የሚያውቀኝ ሰው ማዕከላዊ አይቶኝ ነው ለዘመዶቼ ደውሎ ያለሁበትን ቦታ ይነገረልኝ። በዚያ አያያዝ ውስጥ ተገደው የሰጡት ቃል የሚቆጠርባቸው ታሳሪዎች የፍርድ ቤት ሂደታቸው ላይ ደግሞ ያለፉበትን ስቃይ መናገርና ሰጡት የተባለው ቃል እውነተኛ አለመሆኑን የማሳወቅ ፈተና ይጠብቃቸዋል። እንዲሁም ገለልተኛነቱ በቋፍ ያለው ፍርድ ቤት ደግሞ የታሳሪዎችን መደብደብ ምስክሮች ቢናገሩም ሲገቡ ደህና ሆነው ገብተው ሲወጡ ያነክሱ ነበር ከማለት ውጪ ሲደበደቡ አይተናል ብለው ስላልመሰከሩ ቃላቸው ተገድደው የሰጡት እንደሆነ አላረጋገጥንም በማለት በተደጋጋሚ ምስክርነቶችን ውድቅ ሲያደርግ ይስተዋላል። በማዕከላዊ ምርመራ ሳያልፉ በቀጥታ ማረሚያ ቤት የገቡ እንደ ጋዜጠኛ ተመስገን ደሳለኝ አይነት የፖለቲካ እስረኞች ደግሞ የባሰው እንደሚደርስባቸው በተደጋጋሚ ሰምተናል። ጋዜጠኛ ተመስገን በጀርባ ህመምና በጆሮ ህመም እየተሰቃየ ሕክምና የተከለከለ ሲሆን ቤተሰቦቹ ጋርም ለመገናኘት 24 ቀናት ድረስ የሚፈጅበት ወቅት እንዳለ ተናግሯል። ጋዜጠኛ እስክንድር ነጋ በወዳጆች እንደማይጠየቅም የአደባባይ ምስጢር ነው። የጠቃቀስናቸው ክስተቶች በከፊል አደባባይ እየወጡና የታወቁ ሲሆን ሳይታወቁ ማረሚያ ቤት የሚገኙ በብዙ ሺህ የሚቆጠሩ የሙስሊሙ ማህበረሰብ ተቃውሞን ተከትሎ የታሰሩ የሃይማኖት ነጻነት መብት ጠያቄዎች፣ በሺህ የሚቆጠሩ ከኦሮሚያ ክልል የሚታሰሩ የመብት ጠያቂዎች፣ ከጋምቤላ፣ ከኦጋዴን፣ ከጎንደር ከሽብርተኝነት ጋር ግንኙነት አላቸው በሚል ክስ የሚታሰሩ ዜጎች የዚህ አይነቱ ሰቆቃ ሰለባዎች ናቸው። ይህንን ዓለም አቀፉን የሰብአዊ መብቶች ቀን ስናስብ በየትኛውም ደረጃ የሚደረግ የሰብአዊ መብት መከበር ትግሎች ተጠናክረው መቀጠል እንዳለባቸው ቃል በመግባትና እያንዳንዱ ዜጋ ለመብት መከበር የበኩሉን አስተዋጽኦ የሚያደርግበት እንዲሆን ምኞታችንን በመግለጽ ይህንን አጭር ጥንቅር ለአሁኑ እዚህ ላይ እንቋጫለን። ጤና ይስጥልኝ።